ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 9 2012 ዓ ም ዝግጅታችን ጀመረ። yeah america director amanda bennett i'm amanda bennett and i'm director of voice of america i'm recording this from home because here at voice of america almost all of us are now working remotely in order to help slow the spread of the coronavirus that i know has been affecting አማንዳ በነት እባላለሁ። የአሜሪካ ድምፅ ራዲዮ ሥራ አስኪያጅ ነኝ። የምትሰሙት መልእክቴን ከቤቴ ነው ያስተላለፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመግታት እኔና የአሜሪካ ድምፅ ራዲዮ ሠራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም ዕድል እመኝላችኋለሁ። አመሰግናለሁ። Enormous, so, I'd like to wish you all good luck and good health, and thank you very much. We'll hopefully be here for you. Thank you. ከዝግጅቶቻችን ጋር አብራችሁን ቆዩ፣ ክቡራትና ክቡራን። ለኮሮና ቫይረስ ተጋልጠዋል በሚል የተጠረጠሩ ወይም ራሳቸውን የጠረጠሩ ሰዎችን ነጥሎ ማቆያ ቦታዎች በጤና ተቋማት ውስጥ ተዘጋጅተዋል። ኢትዮጵያ ውስጥ ማቆያ ውስጥ መግባት ጥቅም ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል የሁሉም ነው። ይህ ስል ምን ማለት ነው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያው ሲገባ ዝም ብሎ አይደለም የሚቀመጡ አንደኛው ቀን በቀን ክትትል ይደረጋል። ይህ የዚህ በሽታ ምልክት እያመ እያሳየ ነው ወይ የሚለው ክትትል ይደረግበት። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምናው እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት በአንደኛው ከራሱ ይጀምራል ማለት ነው። በጤና ሚኒስቴር የሕክምና አገልግሎቶች ዋና ዳይሬክተር አቶ ያዕቆብ ሰማን ናቸው እየሰማችኋቸው ዘገባውን በምሽቱ በመጽሔት ክፍለ ጊዜ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ጤና ይስጥልን። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ከኮቪድ አስራ ዘጠኝ ወይም ኮሮና ቫይረስ ጋር በቀጥታ የተያያዘ የውጭ ሀገር ሰዎችን የማዋከብና የማጥቃት አድራጎት ሪፖርት እየደረሰው መሆኑን ገልጾ አስጠንቅቋል። ኤምበሲው ጉዳዩን አስመልክቶ ባወጣው መግለጫ ኢትዮጵያ የመጀመሪያ የቫይረሱ ተጠቂዎች መገኘታቸውን ይፋ ባደረገች በቀናት ውስጥ የውጭ ሀገር ሰዎች የማዋከብ የጥቃትን ጭምር ድርጊት እየተፈጸመብን ነው ሲሉ ሪፖርት አድርገውልናል ብሏል። በዚህም የተነሳ ኤምባሲያችን ለወትሮ ሰላማዊ የሆነችውን ከተማ አዲስ አበባን አስመልክተን ያልተለመደ የደህንነት ማሳሰቢያ ለማውጣት ተገደናል ነው ያለው። ኢትዮጵያ ውስጥ ኮቪድ አስራ ዘጠኝ ከመገኘቱ በተያያዘ የውጭ ሀገር ሰው የመጥላት ስሜት ተባብሷል የሚሉ ሪፖርቶች ለኤምባሲያችን መድረሳቸውን ቀጥለዋል ብሏል። አክሎ ኤምባሲው በተለይም የውጭ ሀገር ሰዎችን ቻይና፣ ፈረንጅ፣ ኮሮና ከሚሉ ቃላት ጋር የማዋከቡ ድርጊት እየተፈጸመ መሆኑን የገለጸው የኤምባሲው መግለጫ ይህም ኢትዮጵያ ውስጥ ያሉ የውጭ ሀገር ሰዎችን ከኮሮና ቫይረስ ጋር አያይዞ የመጸየፍ አስተያየት እንዳለ የሚጠቁም ነው ብለዋል። ከውጭ ሀገር ሰዎች በድንጋይ እንደተመቱ የትራንስፖርት አገልግሎት እንደተከለከሉና፣ ተፉብን፣ በእግር እያሯሯጡ አባረሩን፣ ኮሮና ይዟችኋል ብለው አዋከቡን የሚሉ ሪፖርቶች ደርሰውናል ብለዋል። አሜሪካውያን ለብቻ ውጭ እንዳይዘዋወሩ ያሳሰበው የዩናይትድ ስቴትስ ኤምበሲ ወከባና ጥቃት ቢደርስባችሁ ሸሽታችሁ የምትጠለሉበት ፈልጉ እንጂ አጸፋ እንዳትመልሱ ሲል መክሯል። በኮቪድ አስራ ዘጠኝ ወይም ኮሮና ቫይረስ ዜና ወደ ምዕራብ አፍሪቃ ናይጄሪያ ስናመራ በዚያች ሀገር በኮሮና ቫይረስ መጠቃታቸው የተረጋገጠው እስካሁን ሶስት ሰዎች ብቻ ናቸው። የሆነ ሆኖ ሕዝቡ ቫይረሱን ከሚያዛምቱ ልማዶች እንዲቆጠብ ከወዲሁ ምክርና መመሪያ እየተሰጠ ነው። አብያተ ክርስቲያን፣ ባንኮችና ሌሎችም ተቋማት እነዚህን የባህሪ ወይም የልማድ ለውጡን እውን ለማድረግ በግንባር ቀደምትነት ተሰልፈዋል፣ ይላል ቲሞቲ ኦቢዙ ከአቡጃ ያጠናቀረው ዘገባ። ናይጄሪያ ዋና ከተማ አቡጃ የሚገኙ በርካታ አብያተ ክርስቲያናት በአሁኑ ጊዜ ምእመናን ከመግባታቸው በፊት የሰውነት ሙቀታቸው ይለካል። የእጅ ጓንት፣ የእጅ ማጽያ ፈሳሽና የአፍና የአፍንጫ መሸፈኛ ጭንብል ይታደላሉ። የአብያተ ክርስቲያናቱ መሪዎችም የሀገሪቱ የጤና ጥበቃ ሚኒስቴር ከአስራ አምስት ቀናት ገደማ በፊት በሀገራችን የመጀመሪያ የቫይረሱ ተጠቂ ተገኘ ብለው ካስታወቁም በኋላ እነዚህን የጥንቃቄ እርምጃዎች መውሰድ አስፈላጊ ሆኖ አግኝተነዋል ሲሉ ተናግረዋል። አቡጃ የሚገኝ ኒው ኪንግደም ቤተ ክርስቲያን ዋናው ቄስ የሆኑት ጄዲ ኦጉን ሳኪን ሲያስረዱ እንዲህ ብለዋል። የቤተ ክርስቲያን ስራዋ ህዝብን ማስተማር ነው። ህዝብን ኑሮው እንዲሳካለት መርዳት ነው። ታዲያ ይሄ ህዝብ ለወረርሽኝ እንዳይጋለጥ መርዳትንም ይጨምራል፣ ብለዋል። ለዚህ ነው ቤተ ክርስቲያን ህዝቧን ስለ ኮሮና ቫይረስ ማስተማር ያለባት ብለዋል። እኒህ የኒው ኪንግደም ቤተ ክርስቲያን መስራች አያይዘው ቅዱስ ቁርባን መቀበያ ኩባያዎችን መጋራት፣ መነካካት የመሳሰለው እንዲቀር አድርገናል ብለዋል። ሌሎችም ሰው ስብስብ የሚልባቸው ቦታዎች እንደ ሆቴል፣ ባንክ፣ ትምህርት ቤት የመሳሰሉትም የጥንቃቄ እርምጃዎች እየወሰዱ ናቸው። ፎላኪ ጆሴፍ አቡጃ የሚገኝ ባንክ ስራ አስኪያጅ ሲሆኑ የተገልጋዮችን የሰውነት ሙቀት መለካትና የእጅ ማጽጃ ማደል የመሳሰሉ ስራዎችን ጀምረናል ሲሉ አስታውቀዋል። አፍሪካ ውስጥ የኮሮና ቫይረስ ናይጄሪያን ጨምሮ ወደ ሰላሳ በሚጠጉ ሀገሮች የታየ ይሁን እንጂ ከሌላው የዓለም አካባቢ በንጽጽር ሲታይ የስርጭቱ አካሄድ ዝቅ ያለ ነው። እስካሁን ናይጄሪያ ውስጥ በበሽታው የሞተ ሰው የለም። የሀገሪቱ ባለስልጣናትም ተስፋ የሚያደርጉት ናይጄሪያውያን የጥንቃቄ እርምጃዎችን እየወሰዱ ከቆዩ አንድም ሰው በቫይረሱ ለህልፈት አይዳረግብንም ብለው ነው። ይህ በዚህ እንዳለ በዩናይትድ ስቴትስ ዓለም አቀፉ ወረርሽኝ ያስከተለውን ኢኮኖሚያዊ ጉዳት ለመቅረፍ ፌዴራሉ መንግስት በአስቸኳይ በቀጥታ ለአሜሪካውያን የገንዘብ ድጎማ ለመላክ እያቀደ መሆኑ ተገልጿል። ይህን እቅድ ከአማካሪዎቻቸው ጋር ሆነው ይፋ ያደረጉት ፕሬዝደንት ዶናልድ ትራምፕ ዛሬ በትዊተር ጠቃሚና አስፈላጊ በሆኑት ቫይረሱን የመቆጣጠር ፖሊሲዎቻችን ምክንያት ለምሳሌ ሆቴሎች፣ ቡና ቤቶች፣ ምግብ ቤቶች በመዘጋታቸው ከስራ ውጪ የሆናችሁ ሰዎች ገንዘብ በአስቸኳይ ይመጣላችኋል ብለዋል። የገንዘብ ሚኒስትሩ ስቲቨን ምኑቺን ትናንት ከፕሬዚደንቱ ጎን ሆነው በሰጡት ቃል ፕሬዚደንቱ ይህን አሁኑኑ እንድፈጽም መመሪያ ሰጥተውኛል ብለዋል። በተዛመደ ዜና መንግስት ለወረሽኙ የሚሰጠው ምላሽ በተያያዘ በመዋለ ነዋይ አፍሳሽ ዘንድ ጥርጣሬ በመፈጠሩ ዛሬ ማለዳ የዩናይትድ ስቴትስ የአክሲዮን ዋጋ እጅጉን አሽቆልቁሎ አርፍደዋል። ዳው ጆንስ እና ኤስኤንፒ ፋይቭ ሀንድረድ የተባሉት የአክሲዮን ዋጋ ሰንጠረዦች ገበያዎች እንደተከፈቱ ከአምስት ከመቶ በላይ የዋጋ ቅናሽ ያሳዩ የናዝዳክ ተመን ከአራት ከመቶ በላይ ወርዷል። የነዳጅ ዘይት ዋጋም በአስራ ሰባት ዓመታት ባልታየ መልኩ ረክሶ ውለዋል። በዚሁ ባለም አቀፉ የኮቪድ አስራ ዘጠኝ ወረርሽኝ ዜና ስንቆይ ዩናይትድ ስቴትስ እና ካናዳ የጋራ ድንበሮቻቸውን የወረርሽኙን መዛመት ለመከላከል ሲባል አላስፈላጊ ለሆኑ ጉዞዎች ለመዝጋት ስምምነት ላይ መድረሳቸውን ዛሬ ፕሬዝደንት ዶናልድ ትራምፕ አስታውቀዋል። ሁለቱ ሀገሮች የቫይረሱን ስርጭት ለማስቆም መፈለጋቸው እንዳለ ሆኖ ወሳኝ የኢኮኖሚ ግንኙነትም ያላቸው ናቸው። ካናዳ ለሰባ ሰባት ከመቶ የውጭ ንግዷ የምትተማመነው ዩናይትድ ስቴትስ ላይ ነው። ፕሬዚደንት ትራምፕ ዛሬ በትዊተር ባወጡት ቃል የድንበር መዝጋት ውሳኔው ንግድን እንደማይመለከት ተናግረዋል። ሰኞ ዕለት የካናዳ ጠቅላይ ሚኒስትር ጀስትን ትሩዶ የሀገራችን ዜጎች አሜሪካውያንና ቋሚ የመኖሪያ ፈቃድ ካላቸው በስተቀር ድንበሮቻችንን እንዘጋለን። እነሱም ቢሆኑ እንደገቡ ለአስራ አራት ቀናት ራሳቸውን ለይተው መቆየት ይኖርባቸዋል ብለዋል። በመጨረሻም የቀድሞ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን በመጪው ህዳር ወር በሚካሄደው ፕሬዚደንታዊ ምርጫ ከሪፑብሊካኑ ፕሬዚደንት ዶናልድ ትራምፕ ጋር ለመወዳደር የዲሞክራቲክ ፓርቲው እጅ ጩ ሆነው ለመመረጥ በተያዘው ፉክክር በከፍተኛ ደረጃ እየመሩ መሆናቸው እየታየ ነው። በሰላሳ አመታት ውስጥ ለሶስተኛ ጊዜ ለፕሬዝደንትነት እየተወዳደሩ ያሉት ባይደን ትናንት በሶስት ክፍለ ግዛቶች ፍሎሪዳ፣ ኢሊኖይ እና አሪዞና ውስጥ በተካሄዱ የፓርቲያቸው ቅድመ ምርጫዎች ተፎካካሪያቸውን የቨርሞንቱን ሴኔተር በርኒ ሳንደርስን አሸንፈዋቸዋል። በሀያ አራት ግዛቶች ከተካሄዱት ቅድመ ምርጫዎች በአስራ ዘጠኙ ጆ ባይደን ያሸነፏቸው ሳንደርስ ዛሬ በሰጡት ቃል ስለ ዘመቻችን ጉዳይ ከደጋፊዎቼ ጋር እወያይበታለሁ ብለዋል። ራሳቸውን ዴሞክራቲክ ሶሻሊስት ብለው ያወጁት በኚው ከውድድሩ የመውጣት ፍንጭ ግን አልሰጡም። አሁን ቅድሚያ የምሰጠው ለኮሮና ቫይረስ ወረርሽኝ መንግሥት እየሰጠ ያለውን ምላሽ ነው ብለዋል ይህ ሠራተኛው እና ከሁሉም በላይ ለወረሽኙ ተጋላቂ የሆነው ሕብረተሰብ ከቫይረሱ መጠበቁን ማረጋገጥ ነው ሲሉም ሳንደርስ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 9 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሦስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። እኛ አገር ህብረተሰቡ እንዲህ አይነት አደጋ እንዴት በቶሎ እንደሚራባ እና እንዴት እንዲህ አይነት መራራቅ አስፈላጊነቱን በደንብ ካልተረዳ ውጤቱ በጣም በጣም አስከፊ ሊሆን ይችላል እና እንደው ወገኖቼ ይሄ ጊዜ በጣም ጥንቃቄ ልናደርግ የሚገባን ጊዜ ነው። ብዙ ጊዜ በአዘቦት ሁሌ የምናደርጋቸው ነገሮችን አሁን ማድረግ አንችልም እና አትሊስት ይሄ መድኃኒቱ እስከሚገኝ ክትባቱ እስከሚገኝ ኦር አትሊስት እንደው በቃ መቆጣጠር ተችሏል የሚባልበት ቦታ ደረጃ ላይ እስኪደረስ ድረስ ህብረተሰባችን ከፍተኛ ከፍተኛ ጥንቃቄ እንዲያደርግ በዚሁ አጋጣሚ መናገር ነው የምፈልገው። ፕሮፌሰር ብርሃኑ ነጋና ዘገባችን የሰማችኋቸው በምሽቱ ይዘናቸዋል። ሌሎችም በኮቪድ-19 እና በኮሮና ቫይረስ ወረርሽኝ ላይ የምንነጋገርባቸው ዝግጅቶች አሉን። ከኮቪድ-19 ወይም ከኮሮና ቫይረስ መከሰት ጋር ተያይዘው በውጭ ሀገሮች ዜጎች ላይ ወይም የውጭ ሀገሮች ሰዎች ናቸው በሚባሉ ሰዎች ላይ የሚፈጸሙ ነውርና ዋልጌ አድራጎቶች እየተሰሙና እየታዩ መሆኑ እየተነገረ ነው። በሽታና ወረርሽኝ ዘር፣ ቀለም፣ ዜግነት፣ ሀገር የላቸውም። የሰው ልጅ ሁሉ የሚሸከማቸው ፈተናዎች የጋራዎቹ ናቸው። የሚያሸንፋቸውም ተጋግዞና ተደጋግፎ ብቻ ነው። ከሰው ልጅ ማንነት ጀምሮ ያሉ ብልህ አባባሎች አሉ። ወርቃማው ሕግ ወይም ወርቃማው መመሪያ እንዲህ ይላል፤ ሌሎች በአንተ ላይ ያደርጉብህ ዘንድ የማትሻውን ምንም ነገር አንተ በሌሎች ላይ ከቶ አታድርግ፤ ወይም ሌሎችን ስታስተናግድ አንተ ትስተናገድበት ዘንድ በምትፈልገው ሁኔታ ብቻ ይሁን። በኢትዮጵያም የተለያዩ ብልህ አባባሎች፣ ብሂሎች አሉ። እዚያም ቤት እሳት አለ። ሕሊናው የጠራ ማንም ሰው ከእንዲህ አይነት ነውር አድራጎቶች ሊቆጠብ ይገባል፣ ሌሎችም አድራጎቶቹን ሊከላከሉ ይገባል የሚል መልእክታችንን እናስተላልፋለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ከኮሮና ቫይረስ መዛመት ዜና ጋር በተያያዘ የሜሪ ጆይ ኢትዮጵያ የሐዋሳ መርጃ ማዕከልን ጎብኝተው የጤና መጠበቂያ ቁሳቁስ አበርክተዋል። ምክትል ርዕሰ መስተዳድሩ የኮሮና ቫይረስ ዜና መሰማቱን ተከትሎ የዋጋ ጭማሪ ባሳዩ የንግድ ተቋማትና መድኃኒት ቤቶች ላይ አስተዳደራቸው እርምጃ መውሰድ መጀመሩንም ገልጠዋል። የሐዋሳ ኢንዱስትሪ ፓርክ ሰራተኞች ለኮሮና ቫይረስ እንዳይጋለጡ የሐዋሳ ኢንዱስትሪ ፓርክ እና የከተማ አስተዳደር የመከላከል ሥራ እየሰሩ መሆናቸውንም ገልጿል። ዮናታን ዘብዴዎስ ተጨማሪ አለው። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ዛሬ ከቀትር በኋላ ከኮሮና ቫይረስ ጋር በተያያዘ ከሌሎች የእድሜ ክልል አረጋውያንና አዛውንቶች ይበልጥ ሊጎዱ ስለሚችሉ የሜሪ ጆይ ኢትዮጵያ የሐዋሳ አረጋውያን ማዕከል ጎብኝተዋል፣ የጤና መጠበቂያ ቁሳቁስ አበርክተውላቸዋል። ርዕሰ መስተዳደሩ የጎብኝታቸውን መላማ እንዲህ ሲሉ ተናግሯል። አሁን በሀገራችን ያጋጠመውን ኮሮና ቫይረስ ለመከላከል ከማንም በላይ በእድሜ ገፋ ያሉ አረጋውያን ስለሚያጠቃ ለዚህ ጥንቃቄ እንዲያደርጉ አረጋውያኑ ባሉበት አካባቢ ሄደን መልእክት ብናስተላልፍ የሚል ዓላማ ያለው ጉብኝት ነው። ቫይረሱን ለመከላከል የተደረገ ስላለው ጥረትና በተዘጋጁ የለይቶ ማቆያ ማዕከላት አለ ተብሎ ለሚቀርበው የግብአት የእጥረት ወቀሳም አቶ ሬስቱ እየተሟላ መሆኑን ተናግሯል። ቼክ ፖይንቶች አሉ። በሀገር ደረጃ በኤርፖርት አለ፣ ድንበር አካባቢ። አሁን እኛም የሚያዋስነን አካባቢ፣ ድንበር አካባቢ ቼክ ፖይንቶችን እኒ ብለናል። እሱም ላይ ተጨማሪ ማዕከላት፣ የምርመራ ማዕከላትን ከፍታለን። በክልል ደረጃ ቅድሚያ የሚሰጣቸው አካባቢዎች አሉ። ብዙ ሰው በተለይ ውጭ ዜጋው የሚንቀሳቀስባቸው አካባቢዎች የለየናቸው ማዕከላት አሉ። በነዚህ ማዕከላትም ለይቶ ማቆያ ማዕከላትን የመክፈት ስራ እየሰራ ነው ያለ ነው። አንድ ስድስት ሳይቶች ለይተን እየሰራን ነው። ማቴሪያል ትላንትና በነበረው ላይ አይተናል። ኢንስቶል ለማድረግ ነው። በትልቁ ችግር አሁን በማቴሪያል ደረጃ ቤዚክ ችግር የለብንም። የሚያስፈልጉ ማቴሪያሎች በሙሉ እንዲገቡ ሰፕላይ እንዲደረጉ አድርገናል። በየማዕከሉ እየተከልነው ነው ያለ ነው። የላቦራቶሪ ምርመራ ማዕከል አለ። ያ ምርመራ ማዕከል ምናልባት ምርመራው አሁን በማዕከል ደረጃ ነው የሚሰጠው። ወደፊት በክልል ደረጃ እናርገው ብንል አቅሙ ስላለ መሳሪያው አለ። ስለዚህ ወደዚህ ማድረግ እንዲቻል ምናልባት የተወሰነ ለዛ የሚውል ኬሚካሎች ናቸው የሚፈልገው። ኬሚካሉ መጥቶ እዚህ ይደረግ ከተባለ በተመሳሳይ ያንን ማስወገጃ ምርመራ የተደረገባቸው ማቴሪያሎች ልብሱን ጭምር የሚወገድበት ዋንስ እንትን ካጋጠመ እንደ አይነት ነገር ስላለ ለዛ የሚሆን የማስወገጃ ግንባታ ለማድረግ እንቅስቃሴ እያደረግን ነው። በዝግጅት ረገድ ብዙ የሚያሰጋ ነገር የለም። ከሁሉ በላይ ግን አሁንም ደግመን የምንለው ሕዝቡ የግል ጥንቃቄ እንዲያደርግ ሰላምታው እንዲቆጥብ፣ ተቃቅፎ ሰላም ማለት ተጸባቅጦ ሰላም ማለት እንዲቀር ለጊዜው በሽታው ነፃ እስከምንሆን ጊዜ ድረስ። ሁለተኛ ደግሞ እጁን በደንብ አድርጎ በሳሙና እንዲታጠብ እጅብ ብሎ መቆምም በቤተ ክርስቲያንም ይሁን በሀዘን ቦታም ይሁን በደስታ ቦታም ይሁን ሰብሰብ ብሎ መቆም እና አንድ ቦታ ተቃጥፎ መቆም እንደዚሁ ለአደጋ ስለሚያጋልጥ ልክ አሁን እዚህ ሚዲያዎቻችንም እንደምትቀርሱት እንዲህ ሰብሰብ ብለን ባንቆም ይመረጣል ምክትል ርዕሰ መስተዳድሩ የኮሮና ቫይረስ ዜና መሰማቱን ተከትሎ በሃዋሳ ከተማና በሌሎች የክልሉ ከተሞች የዋጋ ጭማሪ ባሳዩ ተቋማት ላይ እርምጃ በመውሰድ ላይ ናቸው የነዳጅ ማደያን ጨምሮ የንግድ ተቋማትና መድኃኒት ቤቶችንም አሽግናል ብሏል። ከበሽታው ስርጭት አኳያ የተለየ አዲስ ፕሮግሬስ የለም። ትናንትና በዝርዝር አስረድተናል። የበለጠ ክትትላችን እንድናጠናክር ዛሬም ስልጠና ሰጥተናል። ለጤና ባለሙያ ስልጠና ሰጥተናል። በአይሲቲ ለሁሉም ዞኖች ስልጠና ሰጥተናል። ሁለተኛው ከንግድ አኳያ የቁጥጥር ስራው ተጀምሯል። እኛም እርምጃ መሰ ጀምረናል። ለምሳሌ ነዳጅ እያለ ነዳጅ የለም ብለው የዘጉማዲያዎች ማዲያዎች የማሸግ እርምጃ ወስተናል። በአንዳንድ ሱቆች የምርት መጨመር፣ በፋርማሲዎች የምርት መጨመር ነበረ በዛም ላይ እርምጃ ተወስተዋል። አሁን ለምሳሌው የሁለት ማደያዎች የማሸግ ስራ ተሰርተዋል። ወደ አራት ፋርማሲ ላይ እንደዚሁ ተመሳሳይ እርምጃ ተወስተዋል። የጤፍ ዋጋ በጣም እንዲጨምር ያደረጉት ላይ እርምጃ መውሰድ ጀምረናል። ሽንኩርት በተለይ ነጭ ሽንኩርት ላይ በጣም ከፍተኛ ዋጋ ጭማሪ የታየበት ሁኔታ ነበረ። እሱም ላይ እርምጃ የተወሰደበት ሁኔታ አለ። ስለዚህ ንግድ ቢሮ የሁሉንም ዞኖችን እርምጃ ሪፖርት እየሰበሰበ ነው። ዛሬ ጠዋትም ገምግመናል። የዞኖቹን ሪፖርት በፊገር አስደግፎ፣ በቁጥር አስደግፎ የት አካባቢ ምን እርምጃ እንደተወሰደ ይገልጻል ግን ማሸግ የጀመርናቸው አሉ አሁን እንደገለጽኩት እዚ ሀዋሳ ዙሪያም እንዲህ አይነት እርምጃ እየወሰድን ነው ስለዚህ መጠናከር አለበት በመንግስት በኩል በዚህ ጉዳይ ላይ ምንም ወደኋላ የምንለው ነገር የለም ህብረተሰቡ ጥቆማ መስጠት አለበት በዚህ አስጨናቂ ነው ባሉት ወቅት የክልሉ ርዕሰ መስተዳድር ማዕከሉ ድረስ መጥተው ስለጎበኟቸው ደስተኛ መሆናቸውን የገለጹት የማዕከሉ ተጠቃሚ ወይዘሮ አልማዝ ገሰሴም በንጽህና አጠባበቅ ዙሪያ ያሳዩት በተግባር የተደገፈ ትምህርት እንደሚጠቀሙበትም ተናግረዋል አብረን ታጠብ ረሰ ብሔሩ ጋራ አስተማሩን። እንግዲህ በዚያ መመሪያ መሰረት እንጠቀማለን ብዬ ነው ማምኖ ጠቀማለሁ ብዬ ነው ራሴን ማምነው። የሜርጆ ኢትዮጵያ አረጋ ማዕከል መስራችና ስራ አስኪያጅ ሲስተር ዘብደር ዘውደም ህዝቡ ራሱን ከቫይረሱ ከመጠበቅ በተጨማሪ ለአረጋውያን የተለየ ድጋፍ እንዲያደርጉ ጥሪ አቅርበዋል። የኮሮና ቫይረስ በሀገራችን እንግዲህ ወደ አምስት ስድስት ሰውን አጥቅቷል። በጣም በጣም የሚያስፈራው እና ስጋታችን ምንድን ነው? የእድሜ ባለጸጋዎችን ነው። ማለትም ያው በእኛ እድሜ ክልል ማለት ነው። ከ ሃምሳ በላይ ካለ እንግዲህ ወደዛ ክልል የገባንና በጣም ያስፈራናል። ትልቁ ስጋት ደግሞ ምንድን ነው? በየቤቱ ያሉ አረጋውያን እንደዚሁም ደግሞ በየጎዳናው ላይ ያሉ አረጋውያን የውሃውም የሳሙናውም በጣም ችግር አላቸው። የሚጎበኛቸው እንደገና ግንዛቤ ማስጨበጡም እንዴት እንደሚተላለፍ ወርዶ ማስተማሩ በጣም በጣም ያስፈልጋልና የእነሱ ነገር ስናስብ ሁላችንም ተረባርበን በየሰፈሩ ሁሉ እንደው ከሃምሳ በላይ የሆኑ እናቶችን አባቶችን፣ ግንዛቤ እያንዳንዳችን ማህበረሰቡ ግንዛቤ ቢያስጨበጥ ጥንቃቄ እንዲደረግላቸው ቢደረግ ሳሙና፣ ሳኒታይዘር የመሳሰለ መከላከያው ለአዛውንቱ የሚደርስበት መንገድ ቢፈለግበት። የኮሮና ቫይረስ በቻይና ከተከሰተበት ቀን ጀምሮ በዓለም አቀፍ ደረጃ 7994 ሰዎች እንዲሞቱ ምክንያት የሆነ ሲሆን በኢትዮጵያ የተገኘባቸውን ስድስት ሰዎችን ጨምሮ 199324 ሰዎች ደግሞ ቫይረሱ የተገኘባቸው ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዮናታንን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። በምዕራብ ኦሮሚያ የተለያዩ ዞኖች የኢንተርኔትና የስልክ አገልግሎቶች ከተቋረጡ ከሁለት ወራት በላይ በመቆጠሩ ሕብረተሰቡ የኮሮና ቫይረስ ወረርሽኝን በተመለከተ በቂ ግንዛቤ እንዳያገኝ እንቅፋት እየሆነ ነው ሲሉ አንዳንድ ነዋሪዎችና የጤና ባለሙያዎች እየተናገሩ ናቸው። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር አብዱል ቃድር ግልገሎ ስለ ወረርሽኙ መረጃ የሚያደርስ ማዕከል በነቀምቴ በመከፈቱ በወለጋ ዞኖችም መረጃ እየተሰጠ ነው ብለዋል። ናኮር መልካ ተጨማሪ ይዟል። የነቀምቴ ከተማ ነዋሪ አቶ ፈቃዱ አያና እንደሚሉት ከሁለት ወራት በላይ በወለጋ ዞኖች የተዘጋው የስልክና ኢንተርኔት አገልግሎት የዓለም አቀፍ ስጋት የሆነውና በኢትዮጵያም በስድስት ሰዎች ላይ እንደተገኘ የተገለጸው የኮሮና ቫይረስ ወረርሽኝም በተመለከተ ህብረተሰቡ በቂ ግንዛቤ እንዳያገኝ እንቅፋት ሆኗል። ዓለም ምን ውስጥ እንዳለች? ዛሬ ህዝባችን እኮ ወደ ዜሮ ደረጃ እየመጣ ነው። ህዝባችን እኮ ሰማና ፐርሰንት ያለ ገጠር ውስጥ ነው። ያለ ገጠሩ ደግሞ አርሶ አደሩ ምን ውስጥ አለ? ምን ያውቃል? கொரோனா வைரஸ் உங்க எதிரான யார்க்கோ எண்ணிக்கல நீ யார்த்த ወደ ገበያ ወጥቶ መግባት እያጠ ላይ ነው ያለው። ሰማንያ ሰዎች ሰላሳ አምስት የሚባለው ቁጥር ራሱ እኮ ሕዝባችን አያውቅም በምን ያውቃል? በምን ይደውላል ሲልክ የለም ኢንተርኔት የለም ፌስቡክ የለም። ጤና ጥበቃዎች አሁን እነሱ ሰላሳ አምስት ደውሉ ላሉ ምዕራብ ኦሮሚያ እንዳለ በምን ላይ ነው አላቸው። አስቸጋሪ ስለሆነ ሶሻል ሚዲያዎች ቫክሲን የተቻለና የተጨበጠ ስለ ኮሮና ቫይረስ እን እንዲያስተውል ቶሎ የሆሮ ጉዱሩ ወለጋ ዞን ጤና ጽሕፈት ቤት ኃላፊ አቶ ነገራ ፈይሳ የዞኑ ጤና ባለሙያዎች በወረዳዎች በአካል ተገኝተው የኮሮና ቫይረስ ወረርሽኝ ላይ ለህብረተሰቡ ግንዛቤ እየሰጡ መሆናቸውን ጠቅሰው ድንገተኛ ምልክት በወረዳዎች ቢከሰት ግን የሞባይል ስልክ አገልግሎት ባለመኖሩ ቶሎ መረጃውን ለማዕከል ለማድረስና እርምጃ ለመውሰድ አዳጋች እንደሆነ ገልጸዋል። ከዚህም የመደበኛ የስልክ አገልግሎት በሚደርስበት ቦታ መደበኛ የስልክ መስመር በመጠቀም መረጃ እያደረሰን እንገኛለን። የጤና ባለሙያዎችም በሁሉም ወረዳዎች ወደ ህብረተሰቡ ወርደው አስፈላጊውን ግንዛቤ እንዲፈጥሩ መልእክት አስተላልፈናል። በዞን ከተማ ውስጥ ደግሞ ሚኒ ሚዲያ ተጠቅመን የኮሮና ቫይረስ እንዴት እንደሚተላለፍና ና እንዴት ራሳቸውን መጠበቅ እንዳለባቸው ግንዛቤ እየሰጠን እንገኛለን። በአጠቃላይ ስናይ ግን ከስልክና ኢንተርኔት አገልግሎት መዘጋት ጋር ተያይዞ ያለን ስጋት ምናልባት የበሽታው ምልክት በዞናችን እንኳ ቢታይ በአፋጣኝ ለማከል ለማሳወቅ ክፍተት ሊፈጠር ይችላል። አንድ በስራ ላይ ስጋት ሊፈጥር ስለሚችል ስሜ እንዳይጠቀስ በማለት የጠየቁ የምስራቅ ወለጋ ዞን ጤና ጽፈት ቤት ባለሙያ ኮሮና ቫይረስ ወረርሽኝም በተመለከተ 17 ወረዳዎች ላይ ካሉ የጤና ባለሙያዎች ጋር ለመገናኘት በኢንተርኔት እና ስልክ አገልግሎት መዘጋት ምክንያት አዳጋች እንደሆነባቸው ይናገራሉ። እናም ጋ መኖሩ ከተረጋገጠ ወዲህ አንዳንድ ነገሮችን እየሰራ ያለ ነው። በተለይ አሁን እኛ አካባቢ ያሉት ሰዎች ወደታቸው ወደ ቫይረስ ሁሉም ሰው ስለ ኮሮና ምንም ምን እንደሆነ ማወቅ አለበት። ካወቀ በኋላ ደግሞ እንዴት ነው ምን አይነት ምልክቶች አሉ፣ እንዴት መከላከል እንችላለን የሚለውን ነገር በተቻለ መጠን ግንዛቤ መስጠት በጣም ያስፈልጋል እና ያንኑ ስራ ነው እና እየሰራ በተለይ እኛ አካባቢ ያሉትን ሰዎች የምንን ሜሴጅ እያስተላለፈን ያለ በተለይ የስልክ እና የኢንተርኔት ችግር በአሁኑ ሰዓት በጣም ምንፈራው የምንሰጋው ነገር ስልክ መቋረጥ እና የኢንተርኔት አለመኖር በጣም ትልቅ እንቅፋት እየሆነብን ነው ያለው እኛ ስር ብዙ ወረዳ ነው ያለው ሁሉንም ወረዳ ጋር በአንዴ መድረስ አንችለም ስለዚህ ብዙውን ጊዜ የምንሰራው እና የምንገናኘው በስልክና በኢንተርኔት ነው በኢንተርኔት ያው ቴሌግራም ስላለን በቴሌግራም ቻናላችን በኩል ብዙ ኦልሞስት ሁሉንም ወረዳ ኮሚኒኬት እያደረገን ነበር። በቃ አሁን ግን ያው ኮሚኒኬሽናችን በጣም ተቋርጧል ማለት ይቻላል። ምክንያቱም ከእኛ ጋር ወይ ሰው ካልሄደ፣ ወይ ደግሞ ከነሱ ሰው ወደ እኛ ካልመጣ መነጋገር ያለውንም ሁኔታ አብዴት መደራረግ አልተቻለም። ስለዚህ በዚህ አሁን እየተፈጠረ ባለው ኤመርጀንሲ ላይ በጣም ትልቅ እንቅፋት ይሆንብናል ብለን እየሰጋን ያለ ነው። ኢንተርኔት መባረቅ እና የስልክ አለመኖር በጣም በተለይ ለእኛ በጣም ሀይለኛ የክልሉ ጤና ቢሮ ምክትል ኃላፊ ዶክተር አብዱል ቃድር ገልገሎ ስለ ወረርሽኙ መረጃ የሚያደርስ ማዕከል በነቀምቴ በመከፈቱ በወለጋ ዞኖችም ግንዛቤ እየተሰጠ ነው ብለዋል። ጋሬ አንደኛ የጤና ቢሮ ባለሙያዎች ወደ ዞኖች ወርደው አገልግሎቱን እየሰጡ ይገኛሉ። በሁለተኛ ደረጃ ደግሞ አገልግሎቱን ሊሰጡ የሚችሉ ከተለያዩ ሆስፒታሎች የተውጣጡ ባለሙያዎችን በማሰልጠን ላይ እንገኛለን። በነቀምቴም የኮሮና ቫይረስ ላይ የሚሰራ ማዕከል ከፍተን እየሰራን ነው። መረጃም በመለዋወጥ ላይ እንገኛለን። ጊዜያዊ ማቆያም እንዲሁ በነቀምቴ ከፍተናል። ከነቀምቴ የተነስተን ነው ሌሎች የወለጋ ዞኖችን ተደራሽ ለማድረግ እየሰራን የምንገኘው ስልክ በሌለበት ግን በቂ መረጃ ለማግኘት እንደማንችል የታወቀ ነው። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻን በስልክ ለማግኘት ያደረኩት ሙከራ አልተሳካም። ነገር ግን ከዚህ በፊት ባደረግነው ያልተቀረጸ የስልክ ንግግር የዓለም አቀፍ ስጋት ስለሆነውና በኢትዮጵያም ከታየ ቀናት ባስቆጠረው የኮሮና ቫይረስ ወረርሽኝን በተመለከተ ሬዲዮና ቴሌቪዥን እንዲሁም በምዕራብ ኦሮሚያ ያሉ የኤፍኤም ጣቢያዎች የማህበረሰብ ሬዲዮና ሚኒ ሚዲያ ጨምሮ በመጠቀም ግንዛቤ እየተሰጠ ስለሆነ ስጋት አይሆንም ብለው ነበር። በዚህ ጉዳይ ዙሪያ የኢትዮ ቴሌኮም ባለስልጣናትን ለማነጋገር ያደረግነው ሙከራ አልተሳካም። በምዕራብ ኦሮሚያ በተለይ በወለጋ ዞኖች ራሳቸውን የኦሮሞ ነጻነት ሸማቂዎች ነን በማለት ታጥቀው ጫካ ውስጥ የሚንቀሳቀሱ ታጣቂዎች ላይ የሚወሰደው እርምጃ የስልክ አገልግሎቱ ከተዘጋ ወዲህ ስኬታማ መሆኑን የኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጄኔራል ብርሃኑ ጁላ ከዚህ ቀደም ገልጸው እንደነበር ይታወሳል። ለአሜሪካ ድምፅ ናኮር መልካ ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቆዩባቸው ስፍራዎች የተዘጋጁት በጤና ተቋማት ውስጥ መሆኑን የተሟላ የምግብ አቅርቦት እንዳላቸውና እያንዳንዱ የመቆያ ክፍል የራሱ የግል የጽዳትና የንጽህና መጠበቂያ ክፍል የተዘጋጀለት መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር ያዕቆብ ሰማን ለአሜሪካ ድምፅ ገልጸዋል። ሰዎች በእነዚህ ቦታዎች ተነጥለውና ተነጣጥለው እንዲቀመጡ የሚደረገው ለ14 ቀናት መሆኑን የገለጹት አቶ ያዕቆብ ይህም የሚደረገው ከአንድ ግለሰብ ጀምሮ አጠቃላይ ሀገሪቱን ከወረርሽኙ ለመከላከል መሆኑን ተናግረዋል። ጽዮን ግርማ ኢትዮጵያ ውስጥ የማቆያ ጣቢያዎችን ይዞታ በተመለከተ አቶ ያዕቆብ ሰማንን አነጋግራ ተከታዩን ዘገባ አሰናድታለች። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎችን በተለየ ለማቆየት የተዘጋጁት ስፍራዎች የሚገኙት በጤና ተቋም ውስጥ መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ለአሜሪካ ድምፅ ይናገራሉ። ይህም የሆነው አሁን በጣም የተጨናነቀ ሁኔታ ስለሌለ እንደሆነም ያስረዳሉ። ማቆያዎቹ እስካሁን ባለው ሂደት የጤና ተቋም ውስጥ ናቸው፣ ሁላቸው ማለት ይቻላል። እስካሁን ባለው ማለት ነው። ጤና ተቋም ውስጥ ነው ያሉት። ምናልባት ከዚህ በኋላ የጨመረ መሄድ ከሆነ ከጤና ተቋምም ልንወጣ እንችል ይሆናል። በአዲስ አበባ ከተማ በአሁኑ ሰዓት የተዘጋጁትን ማቆያ ጣቢያዎች አቶ ያዕቆብ ያስረዳሉ። ለይቶ ማቆያ ቦሌ ጨፋ ጤና ጣቢያ ይባላለን እዛ ውስጥ ነው ያለው። አሁን እንደው እንግዲህ እዛ ምንም አይነት ከገር የቆየ ሰውም የለንም። ሁለተኛው ማቆያችን ሆስፒታል ነው ትልቅ ሆስፒታል ያው ለዛ ፈርተዝ ያዘጋጀ ነው ወደ አምስት መቶ አልከ ያለው ጠካኮታቤ ጠቅላላ ሆስፒታል ነው። አሁን ለይትን የተጠረጠሩ ሰዎች የምናቆየው ተመርምራው ውጤታቸው እስከሚታወቅ ከዚህ እሱ አዲስ ሆስፒታል እና ጥሩ ሆስፒታል ነው። ለዚህ ከርበቤት የተዘጋጀ ሶስተኛ ማቆያ ቦታው ከአራት ኪሎ አካባቢ ያለ አዲስ ጤና ጣቢያ ነው። ትሪሶት የምንቀዘቅ ብሎ የሚገኝ እዛም ዛሬ እንደውም እዛ ሄጅ የነበረ አስራ ስድስት አካባቢ ተገለ ቆዩ ሰዎች አሉ። የአስሮች ውጤት ዛሬ የተነደረሰ ማኔጌቲቭ ስለሆኑ እሱ ወረዲ ፕሮስቸሩን ተከትሎ ወደ ቤተሰባቸው ተጠላቅለው ለሚቀጥሉ አስራ አራት ቀን ራሳቸውን ምንም እንኳን ዜት ቢሆኑም ራሳቸው ያገሉ ምክር ተሰጥቷቸው የዓለም ጤና ድርጅት ከመንዶሽ መሰረት ወጥተዋል። ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች እንደ ሌሎች አገሮች ቁጥራቸው የበዛ ባለመሆኑ እስካሁን የተዘጋጁት ማቆያ ጣቢያዎች አብዛኞቹ ባዶ መሆናቸውን የተናገሩት አቶ ያዕቆብ፣ ነገር ግን ቁጥሩ ሊጨምር ይችላል በሚል ስጋትና ግምታዊ ስሌት ስላለ አዲስ የተዘጋጁ ቦታዎች እንዳሉ ይናገራሉ። በተለይ ከሌላ ሀገር ኤክስፒሪየንስ የመጀመሪያው ሳምንት ሁለተኛው ሳምንት አልፎ ሶስተኛው ሳምንት ላይ ሴቶቹ በጣም ሊጨምሩ ይችላሉ። ሁሉም ሀገር እንደዛ አይነት ኤክስፖኔንሽል የሆነ ጭማሪ አይተናል እና ተመሳሳይ ነገር እኛም ጋር ሊፈጠር ይችላል የሚል ግምት ስላለን ሌላ ተጨማሪ መግለያ ሳይቶች እያዘጋጀን ነው። ለምሳሌ ቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ውስጥ ምናልባት ነገ ዝግጁ የሚሆን ወደ ሰማንያ አልጋ ያለው መግለያ ማዕከል እያዘጋጀን ነው ቅዱስ ጴጥሮስ ሆስፒታል ውስጥ ተማሪዎች መኖሪያ አካል የተዘጋጀ አዲስ ህንጻ ዶርምተር ያለ እሱም ወደ ሁለት መቶ አምሳ አልጋ አካባቢ ያለው ከነገ ጀምሮ ዝግጅቱ ይጀምራል። ምናልባት አርብ ወይም ቅዳሜ ዝግጁ ይሆናል ብለን እናስባለን። በተመሳሳይ የአንድ ጤና አዲስ ጤና ጣቢያ ቃሊቲ ወረዳ አዲስ ጤና ጣቢያ ነው፣ ሌላ አገልግሎት የማይሰጥ እዛም ነገ አምስት አምሳ አልጋ ይገባ ብለን እናስባለን። ስለዚህ እስከ አርብ ወይም ቅዳሜ ድረስ ተጨማሪ ወደ አምስት መቶ አካባቢ ማግለያ አልጋዎች ይኖሩናል ብለን እናስባለን። እነዚህ ሁላቸውም ጤና ተቋም ናቸው። ወረዳ የአገልግሎት መስጫ ተብሎ የተገነቡ አዳዲስ አገልግሎት ግን ያልጀመሩ ጤና ተቋም ውስጥ ናቸው። ወደ ማቆያ ጣቢያው እንዲገቡ የሚደረጉት ሰዎች እነማን ናቸው? አቶ ያዕቆብ ይመልሳሉ ቢውስጥ የሚገቡት አብዛኞቹ ሰዎች ጤነኞች፣ የተጠረጠሩ ማለት ምክል ምልክት ያ- ያሳዩ ወይም ደግሞ ምልክት ካለው ሰው ወይም ከተጠረጠረ ሰው ንክኪያ የነበራቸው ወይም ደግሞ ወረርሽኙ በደንብ ከተዛመተባቸው ሀገር የመጡ ሰዎች ናቸው። ስለዚህ ጤነኛ ሰዎች ስለሆኑ ያው በተለይ ሳምፕል ተወስቶ ውጤት እስከሚደር፣ አንዳንዶች ደግሞ ምልክት ከሌላቸው ደግሞ ኦብዘርቭ ሲደረጉ እኔ ዛሬ ከአራቱ ሳይቶች ሶስቱ ሄጄ ነበረ። የከፋ የሆነ ችግር የለባቸውም። የኢንፍራስትራክቸር ችግር ማለት ነው። ምክንያቱም አገልግሎት እየሰጡ እንደ ያልጀምሮ አዳዲስ ተቋማት ስለሆኑ መሰረታዊ የሆነ ኢንፍራስትራክቸር ችግር የለባቸው እንግዲህ ካየሁት ነው። ምን አንድ ክፍል ውስጥ አንዳንድ ክፍል ውስጥ ብቻ ነው የሚሆኑት ካአሁን ባለን ምክንያቱም ወይም አልሆንም። በሰው ቁጥር ማለት ክፍት ቦታዎች ብዙ አሉ እንደነገርኩሽ፣ ለምሳሌ የካኮታቤ አምስት መቶ አልጋ ነው የተዘጋጀው። ከዛ ውስጥ መቶ ሀምሳ አካባቢ ለተጠርጣሪ ሰዎች የተገኙበት ሌላው ግን ምናልባት በሽታው ሙሉ ለሙሉ ለተገኘባቸው ብለን ያዘጋጀ ነው። ግን እስካሁን ድረስ ማክሲመም በአንድ ጊዜ ኖሮን የሚያውቀው ኬዝ ወደ ሀያ ሶስት ወደ ሀያ አራት ነው። በተለይ ከትላንት ወደ የመጀመሪያው ኬዝ ፖስቲቭ ካገኘር በኋላ ከሱ ኮንታክት የነበራቸው ሰዎች ሲመጡ የነበረው ቁጥር ነው። ከዛ ከማግስቱ ተመርምሮ ብዙዎቹ ኔጌቲቭ ሆነው ወደ ወጥተዋል። ስለዚህ በጣም ብዙ ቁጥር ስለሌለን እስካሁን አልተጀገረ ገነት ከዚህ በኋላ ሁሉ ጊዜ አንዳንድ ሮም ሁሉም ሳያገኛል ወይምለው አብሮ የምናየው ነው የሚሆነ ቁጥሩ እየጨመረ መሄድ ከሆነ እንግዲህ ሌላ አገር አይዞሌት ማድረጊያ አቅም ጠፍቶ ፖለቲክ እንኳ ሆነው ይሄ አይዞሌት እንዲያደርጉ ሪከመንድ እያደረጉ ያሉ አገሮች አሉ። ምክንያቱም ያው እየቆየ ሲሄድ በተለይ ኮሚኒቲ ትራንስሚሽንን እየበዛ ከሄደ የሚጠረጠሉ ሰዎች ብዙ ይሆናሉ። ለጊዜው የተዘጋጁት ማቆያዎች የተሟላ አገልግሎት እንዳላቸውም ተናግረዋል። ሁሉንም ቴካዌ ነው፣ ልክ እንደ አውሮፕላን ውስጥ የሚደረገው አይነት ፓኬጅ ኪት አለው፣ ምግቡ ኪት አለው። ስለዚህ ቴካዌ በሆነ ዕቃ በጀሩም ነው የሚደረገው ሚደረገው የሚያደረጉ ሰዎች ትሬንድ ሆነው ነው ያለ ተጠንቀቀው፣ ከበንዱ በኋላ በሴም ዌይ ዲስፖዝ ይደረጋል። አቶ ያዕቆብ፣ ይህም ሆኖ ግን ተገለው የተቀመጡ ሰዎች አብዛኞቹ ተገሎ መቀመጥ ያለውን ጥቅም የተረዱት አይመስልም ይላሉ። ያው የተገለልሶት እያስቸገሩ ነው። ያው ጤነኞች ናቸው ብዬሻለው። የመቀላቀል አንድ ክብር ክፍል ሼር የማድረግ የማውራት በጣም ሌላ ፍሬንድሽፕ ሽፕ የመግባት ነገር እያሳዩ በጣም ስትሪክት የሆነ አድቫይስ ጥበቃዎች፣ ስትሪክት የሆነ ሪያክሽን ለማድረግ ሙከራ ያደርጋሉ። ግን አሁንም ማህበረሰባችን ላይ ኳራንታይን የመሆን ኮንቴክስትም እንግዲህ ወይም እኛም በደንብ አላስተማር ናቸውም ይሆናል። ማህበረሰባችንም ይሄ የመጀመሪያም ጊዜ ስለሆነ እንደዚህ አይነት አክሽን ውስጥ እየገባን ያለ ነው። ቀስ በቀስ እያወቁ ይመጣሉ የሚል እምነት አለኝ። በአሁን እንግዲህ ማሲቭ የሆነ የማህበረሰብ እንቅስቃሴ ተጀምረዋል። ከጠቅላይ ሚኒስትሩ ጀምሮ አጠቃላይ ያው ኢንጌጅ ማድረግ ጀምረዋል። ሆፍሊ አዌርነሱ እየጨመረ ሲሄድ ጤና ተቋምን የተለዩ ቦታዎችን ብቻ ሳይሆን ቤቱን ሰው አይዞሌት አድርግ ሲባል መመሪያ በተሰጠ መመሪያ መሰረት አይዞሌት ማድረግ ወይ ራሱን ማግለል የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ትንሽ ፓኒክ ነገር አለ። ያው የመጀመሪያ ክልመደናገጥ ፍራት፣ የመፍራት የመደናገጥ ባህሪ አለ። ስለዚህ ህብረተሰቡ ሳይደናገጥ ሳይሰራ ራሱንም ቤተሰቡንም አገሩንም መጠበቅ የሚቻለው ከተጠረጠረ ተጠረጠረ ማለት ስታዋንጠበት ማለት አይደለም። አቶ ያዕቆብ የገጠማቸውንም በምሳሌ ያስረዳሉ። አሁን ለምሳሌ ትናንትና የገጠመን ነገር መንቅስ ያለ የካፖታ ቤ ላይ ግድያ አንዳንዳቸው ሩም አላቸው እንደ ሆቴል ነው። እዛ ሽንት ቤት ለመጠቀም ያለው እዛ ሁሉ ነገር እዛ ያለው ክፍሎች ናቸው። ግን ነሚገል አረንካደኝ የሚል ሰዎች አካባቢ ስላለ በጣም ምልክት ስለሌላቸው የታመሙ ሰዎች ስላልሆነ እዛ ሰዓቱ ባለሙያዎች እዛ እንዲቆሙ ኤክስፔክት አይደረግማት ባለሙያዎቻችንም ኤክስፖዝ እንዳይሆኑ ከሪስኩ ሪስክ፣ የነሱን ሪስክ ለመቀነስ ኤክስፖዘር፣ አመክረው ጋይድ ፕሪንት የተደረገች ጋይድ ያለች እሱ ተሰጥቷቸው ስልክ ካለ ውስጥ ላይ ያው፣ ችግር ሲኖርባቸው ኮምፕሌን ሲኖራቸው በእሱ ደውለው እንዲያሳውቁ ነበር። አሳምሽኑ ግን ይህንንድል ሲገናኝ ሲያወሩ ኮሪደር ላይ ቆ ሲያወሩ ሲገናኙ ፒክ እያደረግን ነው። ግን ያው ቀስ በቀስ እየተማሩ እየተማረጠው ይመጣል ብለን እናስባል። በየቀኑ ያው በሚዲያዎች ከአማ ሚኒኬሽኖች ሊያደረግ ነው። ስለዚህ መግለጫዎች እየሰጠን ነው። ሶሻል ሚዲያ ላይ በጣም ብዙ ምልክቶች የተላለፉ ነው። ኮፍሊ እንግዲህ ትዙ በዚህ እየጨመረ መሄድ ከሆነ ማህበረሰቡም ሊያግበን ይገባል ብዬ ያስባል። የማቆያ ስፍራ ራስን አግልሎ መቀመጥ ያውም ለ14 ቀን የሚጠቅመው አገር በመሆኑ እንኳን በተዘጋጀ ስፍራ ይቅርና መኖሪያ ቤት እንኳን ይህን በማድረግ ህብረተሰቡ ሊተባበር ይገባል ሲሉ ይጠይቃሉ። ይህ ደግሞ ጥቅሙ ለማህበረሰቡ መሆኑን አስረግጠው ይናገራሉ። ማቆያ ውስጥ መግባት ጥቅሙ ነው። ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል የሁሉም ነው። ይህስ ልህ ምን ማለትኛው ነው እንደሆኑ ማቆያው ሲገባ ዝም ብሎ አይደለም የሚቀመጡ አንደኛው፣ ቀን በቀን ክትትል ይደረጋል። ይህኒ የዚህ በሽታ ምልክት እያ እያሳየ ነው ወይ የሚለው ክትትል ይደረግበት። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምና እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት ነው። አንደኛው ከራሱ ይጀምራል ማለት ነው። ሁለተኛው እንግዲህ አንድ ሰው ብቻውን የሚኖር ሰው የለም። ቤተሰብ አለው። ልጅ ይኖረዋል ወይም ባለቤት ይኖረዋል። አባት፣ እናት፣ ጓደኛ፣ ብዙ ቤተሰብ ይኖረዋል። ስለዚህ ሁለተኛው ይሄ ሰው ተገሎ በመቀመጡ ሌሎች በዙሪያው ያሉ የሚወዳቸው የሚያከብራቸው ቤተሰቦቹ፣ ጓደኞቹ ፕሮቴክት ያደርጋል ባለማወቅ በሚደረጉ ንግግሮች፣ ቅርርቦች፣ ማህበራዊ ግንኙነቶች ሊተላለፈው የሚችለው በሽታ ያቆማል ማለት ነው። ከራሱ ቀጥሎ ሰዎቹን ይጠብቃል ማለት ነው። የሚወዳቸው ሰዎቹን ይጠብቃል ። ሶስተኛው ማህበረሰቡን ይጠብቃል። እንግዲህ አንድ ሰው በቀን በማህበራዊ ግንኙነቱ ውስጥ ጣም ብዙ ሰዎች ያገኛል። በስራ አጋጣሚ ሊያገኝ ይችላል። በሃይማኖት ተቋም ሲሄድ ሊያገኝ ይችላል። ቤት፣ መኖሪያ አካባቢ የሚደረጉ እንቅስቃሴዎች ሊያገኝ ይችላል ግብይቶች ሬስቶራንቶች፣ ብዙ ቦታ ሊሄድ ይችላል። በዚህ ውስጥ እንግዲህ በአካባቢ ያለው ማህበረሰብ ለሌላ አደጋ ያጋለጥ ይችላል። ይሄ ማህበረሰብን መጠበቅ ይችላል። ስለዚ ሌላኛው የማህበረሰብ ሌላ አገር ይሄን ወረሽኝ ለመከታተል እንደ አገር በጣም ብዙ ገንዘብ፣ በጣም ብዙ ሙያ፣ በጣም ብዙ ሰዓት፣ በጣም ብዙ ነገር እየተደረገ ነው። ሀያ አራት ሰዓት ነው ሊትራሊ የምንሰራው አሁን በዚህ ሰዓት አውራሽ ቢሮ ውስጥ ሆኜ ነው እያወራኋሽ ስለዚህ ይሄ ናክል ሚኒስትሮቹ ግማሽ ሌሊት ላይ ቢሮ ሆነው ነው እኛ የምናያቸው። ስለዚህ ይሄ ሁሉ የምናደርገው ጥረት በሽታው እንዳይሳሳ፣ ማህበረሰባችን እንዳይጎዳ፣ የግለሰቦች የምንወዳቸው ሰዎች ህይወት እንዳናጣ ነው። ሌላ ምንም ሪዝን የለውም። ስለዚህ ለዚህ ኮንትሪቢዩት ያደርጋል ያ ሰው ራሱን ኮራንቲን አድርጎ እንዲታከም ራሱ እንዲያገል፣ ከዛ ታውቆ በሽታ ካለበት ቶሎ ህክምና እንዲያገኝና እንዳያሲዝ ወይ እንዳያስተላልፍ በመደረጉ ራሱን አድርገውም አገሩም ይጠቅማል። ከዛ ደግሞ ይሄ ኤፒደሚክ ወይም ደግሞ ይሄን ወረርሽኝ እንግዲህ ዓለም ጤና ድርጅት የዓለም አቀፍ ወረርሽኝ ወይም ደግሞ ግሎባል ፓንደሚክ ነው ብለዋል። ስለዚህ አሁን ዓለም አንድ መንደር ናት። ኢትዮጵያ በ የምታደረገው የቁጥጥር ሂደት ወይም ደግሞ የቁጥጥር መሳካት በዓለም አስተዋጽኦ አለው። ስለዚህ አንድ ሰው አንድ ግለሰብ ከሆነ አካል ነው የሚጀምረው። አንድ ሰው ሁለት ሰው ብሎ ነው የሚጀምረው እና እንግዲህ አሁን ምናክል ህይወት እንደ አንድ ምናክል ኢኮኖሚክ ኢኮኖሚ ክራይሲስ እንደነበረ በሀገሮች መካከል ያለው ግንኙነት ምናክል እንደተጎዳ እያየን ያለ ነው እና አንድ ሰው ራሱን በማግለሉ ኳረንታይን በመደረጉ በሽታ እንዳያስተላልፍ በመደረጉ በሁሉ ስርአቱ አሁን ይህን ቁጥጥር የምናደርግበት ስርአቱ በሙሉ ሊጠቀምም ሊጎዳም ይችላል ማለት ነው። ስለዚህ እኔ ይሄ ሲባል እንደውም ሰዎች ይህን ከጠረጠሩ ራሳቸውን ከቤት ኳረንታይን ማድረግ የጤና ባለሙያዎችን ማማከር ጤና ሚኒስትር ነጻ የስልክ መስመሮችን ሰማንያ ሶስት ሰላሳ አምስት ዘጠኝ ሃምሳ ሁለት ነጻ የስልክ መስመሮች አሉ ደውሎ ምክር ማግኘት እንደዚህ አይነት ደግሞ ትግ ባለሆነ ጥርጣሬ ካለን ደግሞ ባለሞች መጥተው እንዲያቸው ማድረግ ከዛም ከባሳት ደግሞ ማግለያ ተቋም ማገብቶ የተወሰነ ቀን አስራ አራት ቀን ነው እንግዲህ እስካሁን ባለው ሄድላይን ምልክት ካሳየ መሀል ላይ ግን ሳምፕል ወስዶ ምርመራ ይደረግለታል። ስለዚህ ይሄ ስለሆነ ጥቅሙ እንደነገርኩች ከግለሰቡ ጀምሮ እስከ ለዓለም ድረስ ኮንትሪቢት ወይም ደግሞ የራሱን አስተዋጽኦ ያደርጋል ማለት። አቶ ያዕቆብ በጤና ሚኒስቴር ውስጥ በቀጥታ የማቆያ ቦታዎቹ የሚመለከታቸው ኃላፊ ሲሆኑ እንደ ገለጹትም ቦታዎቹን ዛሬም ጭምር በአካል ተገኝተው ተመልክተውታል። በቃለ ምልልሱ ወቅት አስረግጠው እንደተናገሩት ለበሽታው ተጋልጠው ይሆናል በሚል የተጠረጠሩ ሰዎች በማግለያ ቦታው ተገቢውን ጥንቃቄ እያደረጉ ራሳቸውን አግልለው እንዲቀመጡ፣ መደበኛ እንቅስቃሴ የሚያደርጉ ሰዎች ደግሞ የማህበራዊ መራራቅን መመሪያ ተከትለው ጥንቃቄ እንዲያደርጉ መክረዋል። አድማጮች፣ ማህበራዊ መራራቅ ምንድን ነው? እንዴትስ ይተገበራል? ኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል ከተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱን ለማወቀስ ስንት ቀን ይወስዳል? እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የአፍና አፍንጫ መሸፈኛ ማስክን ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? የሚሉና ሌሎች ዝርዝር ማብራሪያዎች የሚፈልጉ ጥያቄዎችን ይዘን በጤና ሚኒስቴር ባለሙያዎችን አነጋግረናል። እነዚህን የተመለከቱ ቀሪ ዘገባዎችን በነገ ዕለት ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባው። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሄዱ፣ ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። ዐይኖችዎን፣ አፍዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያገኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ አስራ ዘጠኝ አጋጥሞታል ቢባል አይረበሹ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ለዜናው ቆንጅ ታየ። እንዲሁም ለማስተናገድ እኔ ሰሎሞን አባተ አብረናችሁ ነው ያለነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። ክቡራትና ክቡራን ቀጥሎ ከ ፕሮፌሰር ብርሃኑ ነጋ ጋር ያደረግነውን አጭር ቃለ ምልልስ ነው የምናሰማችሁ። ፕሮፌሰር ብርሃኑ ነጋ ለአጭር ጊዜ ላሉት ቆይታ ወደ ዩናይትድ ስቴትስ ብቅ ብለው ነበር ሰሞኑን። ዛሬ ወደ ኢትዮጵያ ከመመለሳቸው በፊት አግኝቼ አነጋግሬያቸው ነበር። በብዙ ጉዳዮች ላይ ተነጋግረናል ከፕሮፌሰር ብርሃኑ ጋር። በመጀመሪያ ግን ስለ ወቅቱ ችግር፣ ስለ ኮቪድ-19፣ ስለ ኮሮና ቫይረስ ወረርሽኝ ካደረግነው አጭር ምልልስ ቀንጨባርቄ ላሰማችሁ ይሄ ወረርሽኝ እንግዲህ የጉዳዩ ባለሙያዎች ነን የሚሉ ሰዎች እንደሚሉት በዓለማችን ታይቶ የማይታወቅ ነው። እስካሁን የወረርሽኙ ችግር በዋናነት አዲስ ስለሆነና ምንም ክትባት የሌለው መድኃኒትም ገና ያልተገኘለት በመሆኑ በዛ ላይ ደግሞ በጣም በፍጥነት የሚሰራጭ መሆኑ ዓለማችን ደግሞ ባላት የቅርብ ምንም ከዚህ ግሎባላይዜሽን በተያያዘ ቦታ እንዲህ አይነት በሽታ ሲከሰት በፍጥነት በዓለማችን ዙሪያ መራባት መቻሉ እነኚህ ሁሉ ተደማምረውና በተለይ ፍጥነቱ በጣም ብዙ ሰው በአጭር ጊዜ ሊደርስ የሚችል መሆኑና እንዲህ አይነት ሰፊ የማህበረሰብ ክፍል በሚነካ ጊዜ ለመቆጣጠር በጣም አስቸጋሪ መሆኑ በተለይ ለማከምም እንኳን እንደኛ አይነት ያሉ ድሃ ሀገሮች ይቅርና በጣም ሀብታም ለሚባሉት ሀገሮች እንኳን ለእንዲህ አይነት ሰፊ ወረርሽኝ የሚሆን የሕክምና ዝግጅት አለመኖሩ ነው ነገሩን በጣም አሳሳቢ ያደርገው። ከዛ በተጨማሪ ደግሞ በጣም በእርግጠኛነት መናገር የማይቻል ስለሆነ ህብረተሰቡን ከፍተኛ ሽብር ውስጥ በአጭር ጊዜ ውስጥ መክተት የሚችል መሆኑን ያሳየን ይሄ አዲስ ወረርሽኝ ፕሮፌሰር ብርሃኑ፣ እንግዲህ በምጣኔ ሀብት አከርካሪያቸው ጠንካራ የሆነ ሀገሮች ሁሉ እየተጨነቁ ያሉበት ወረርሽኝ ነው። በአሁኑ ጊዜ አሜሪካንም ብንወስድ ትልቁ የአክሲዮን ገበያ እየተሰባበረ እየወደቀ ያለበትን አጋጣሚ የፈጠረ አደጋ ነው ይሄ ሁኔታና እስቲ ከአጠቃላይ የዓለምም የኢትዮጵያም በማደግ ላይ ያሉ ሌሎች ሀገሮች ምጣኔ ሀብት አኳያ ይመልከቱልኝ። የዚህን ወረርሽኝ መዘዝ እንደ አንድ የምጣኔ ሀብት ባለሙያ እንደ ኢኮኖሚክስ ፕሮፌሰር ከተለያዩ አቅጣጫዎች ነገሩን መመልከት ይችላል። የመጀመሪያው እና በጣም አስቸጋሪ የሚያደርገው ፕሬክተብል አለመሆኑ፣ የሚታወቅ አለመሆኑ፣ መተንበይ መቻል በጣም አስቸጋሪ ስለሆነ ብዙውን ሰው ነገ ምን እንደሚመጣ አያውቅም። ከነገ ወዲያ ምን እንደሚመጣ አያውቅም። በዚህ ምክንያት በአጭር ጊዜ ውስጥ ሽብር ውስጥ ሊከተው የሚችል እና ከፍተኛ አለመረጋጋት ሊፈጥር የሚችል መሆኑን ነው። በመጀመሪያ ያየ ነው። ለምሳሌ ይሄ ወረርሽኝ መቼ ያልቃል? ከማለቁ በፊት ምን አይነት ችግር ያመጣል? በዚህ ምክንያት የሚነካኩ የኢኮኖሚ ክፍሎች የትኞቹ ናቸው? ምን ያህል ይጎዳቸዋል? እነኝ እነኝ በፍጹም አይታወቁም። እና በተያያዘ የዓለማችን የዛሬ ኢኮኖሚ ይሄ የሚፈጥረው ቀውስ በአንድ ሀገር ብቻ አይደለም። እንዳልኩህ አክሲዮኖች የወደቁት በአሜሪካ ብቻ አይደለም፣ በዓለም ላይ በሙሉ ነው። ይሄ የአጠቃላይ እርግጠኛነት ማጣት ምን ይሆናል የሚለውን ነገር አለማወቅ የሚፈጥረውን ችግር ነው የምናየው። አንደኛው ይሄ ነው። ሁለተኛው ይሄ ከዚህ ከግሎባላይዜሽን ጋር በተያያዘ ከፍተኛ የሆነ ሀገራዊ ሊባል የሚችል የስራ ክፍፍል ተበጥሯል። የምርት ክፍፍል ለምሳሌ ብዙ ማምረቶች ቻይና፣ እስያ ውስጥ ናቸው ያሉት። ብዙ ያደጉ ምት ሀገሮች ይሄ ዋና ዋና የፋብሪካ ምርቶቻቸውን ወደዛ አዙረዋል። ይሄ ግሎባል ሰፕላይ ቼን የምትለው የተገናኘ ነገር አንዱ ሀገር አንዱን እንኳን ብታመርት ጥሬ ዕቃውን ከሌላ ሀገር ታመጣለህ ወይም ለዛ ግብዓት የሚሆኑ ነገሮች ከሌሎች ከተለያዩ ሀገሮች ነው የሚመጡት። ይሄ ሁሉ በጣም የተያያዘ መሆኑ አንዱ ጋር ችግር ሲፈጠር ዘን ሁሉንም ነው በአንድ ላይ የሚነካው። ይሄ ሁለተኛው በጣም አለማችን በዚህ ደረጃ እንደዚህ ተነካክታና ተገናኝታ ስለማታውቅ እንዲህ አይነት አለማዊ የሆነ ችግር ሲመጣ በአጠቃላይ ይሄ የማምረት ሂደቱን ክፉኛ ያስተጓጉለዋል። ያየነው ሁለተኛው ይሄ ነው። በሶስተኛ ደረጃ አሁኑ ችግር ውስጥ የሚገባው የህዝቦች እንቅስቃሴ ነው። የህዝቦች እንቅስቃሴ በሚስተጓጎልበት ጊዜ ከህዝቦች እንቅስቃሴ ጋር በተያያዘ ያሉ ኢንዱስትሪዎች በሙሉ በጣም ችግር ውስጥ ይገባል። እንደ የአውሮፕላን የአየር እንቅስቃሴዎች፣ ሆቴሎች፣ የምግብ አቅርቦት ድርጅቶች፣ የሆስፒታሊቲ ኢንዱስትሪዎች የምትላቸው በሙሉ ከመገናኛና ቱሪዝም ጋር የተያያዙት ሁሉ ከመገናኛና ቱሪዝም ጋር የተገናኙት ነገሮች በሙሉ በአንዴ ነው ቀጥ አሁን ብዙ ሀገሮች ድንበሮቻቸውን ዘግተዋል። አገሮች መውጣት አይችሉም። በቱሪዝም ላይ ብዙ ከፍተኛ ኢኮኖሚ እንትን የነበራቸው ሀገሮች በጣም ከፍተኛ ችግር ውስጥ ይገባሉ። አንዱ የምናየው ከዚህ ጋር የተያያዘ የአየር ትራንስፖርት በሚመለከት የገባበት ቀውስ፣ እንዲህ አይነት ቀውስ አይታወቅም እና ይሄ ደግሞ ከሳምንት በኋላ ያልቃል ከሳምንት ቀርብ በኋላ ያልቃል የምትለው ቢሆን በተወሰነ ደረጃ ያንን ችግር እንችለዋለን ማለት ይችላለ፣ ወር ሀገሮች ይችሉታል ማለት ይችላለ። ግን ማለቂያው የማያውቅ መሆኑ እነኝን ኢንዱስትሪዎች ፍጹም ኪሳራ ውስጥ ሊከታቸውና በአጠቃላይ ኢንዱስትሪውን ችግር ውስጥ ሊቀጠው ይችላል። እነኚህ የተያያዙ ነገሮች በአንድ ላይ መፈጠራቸው በዛሬ የዘመናችን ኢኮኖሚ ላይ የተፈጠረ መሆኑ የፈጠራቸው ነገሮች አሉ። በጣም ላደጉና ለበለጸጉትም ሀገሮች በጣም አስቸጋሪ ሆነው በዛ ምክንያት እነ በፊቱ ሁሉን ነገር ምርት በአንድ ቦታ አይመረትም። ብዙ ነገር ከተለያየ ሀገር ነው የሚመጣው። የባህር ትራንስፖርት ተስተጓጉሏል። የወደቦች እንቅስቃሴ ክፉኛ ተስተጓግሏል። በዚህ ምክንያት ከውጭ የሚገቡ እቃዎች በየሀገሩ ከፍተኛ ችግር ውስጥ ነው ያሉት። ይሄ ሁሉ ነው በአንድ ጊዜ አለም አቀፍ የኢኮኖሚ ስርዓቱ ምን ያህል ፍራጃይል እንደሆነ ምን ያህል በቀላሉ ሊናጋ እንደሚችል የሚታየበት ነው። ተስፋ የሚደረገው ከዚህ ትምህርት ተወስዶ በምን መልክ እንዲህ አይነት ወደፊትም ቢኮዝ ሊመጡ የሚችሉ ናቸው። እንደዚህ አይነት ወረርሽኞች ወደፊት ደግሞ በሌላ መልክ እንትናቸውን እየቀየሩ ስትሬናቸውን እየቀየሩ የሚመጡ ስለሆኑ መምጣታቸው ደግሞ አይቀርም። ለእንደዛ አይነት ሰፊ ወረርሽኝ ዝግጅት ያልተደረገበት መሆኑም ነው። ይሄን ነገር ያደረገውና ተስፋ የሚደረገው ይሄ ነገር ባለቀ ጊዜ አልቆ ከዚህ ትምህርት ተወስዶ ወደፊት እንደዚህ አይነት ክፉ አደጋ በአገሮች ላይ በጤና ሴክተር ብቻ ሳይሆን በአጠቃላይ በኢኮኖሚ ላይ የሚያመጣውን ችግር ለመቀነስ ምን መደረግ አለበት የሚለው ነገር በደንብ አትኩሮት ተሰጥቶ እንቅስቃሴ ይደረግበት የሚገባ መሆኑን ያሳይ። ከዚህ በፊትም እንደዚህ አይነት ተመሳሳይ ወረርሽኞች ተከስተዋል። በዓለም ላይ እንደ ሳርስ አይነት፣ እንደ ስዋይን ፍሉ ወይም ኤችዋን ኤንዋን አይነት፣ እንደ ኢቦላ አይነት ብዙ ስጋት ፈጥረው የነበሩ እና ለምንድን ነው የሰው ልጅ ወይም ሀገሮች እንበል እንደዚህ ለመዘናጋት ራሳቸውን አሳልፈው የሚሰጡት? በየጊዜው አስር አመት ባልሞላ ጊዜ ውስጥ ነው አንዳንድ ዜ ጊዜ የሚመላለሱት እነዚህ አዳዲስ በሽታዎች ወይም አዳዲስ ትሬኖች እንግዲህ በማህበረሰብ ደረጃ አንድ የምታየው አጠቃላይ ችግር እንዲህ አይነት ችግሮች በሚመጡ ጊዜ ያለን የማስታወስ አቅም በጣም አነስተኛ ነው። በተለይ ያመጡት ችግር በጣም ከፍተኛ ካልሆነና በፍጥነት መቆጣጠር ከተቻለ የሚቀጥለው ከዚህ ሊከብድ ይችላል ብሎ አይደለም ያየው። ኢንፋክት የሚቀጥለው ብቻ ያለፈውንም ይረሰዋል በቶሎ የሰው ልጅ አንዱ ችግር በዚህ ብቻ እኮ አይደለም የሰው ልጅ ያለፈባቸውን ጦርነቶች፣ ያለፈባቸውን ከጥላቻ የመጡ ግጭቶች ምናምን ቶሎ ይረሳና መልሶ ወደዛ አይነት ነገር ውስጥ ሲገባ ታያለህ። እና እኔ ከዛ የተለየ አድርጌ አላየውም። እዚኛው ላይ ነገሩ በቦምብ በንትን የምታቆመው አለመሆኑ ነው። ታይ ጠላት አይደለም። ስለዚህ አይነት ነገር ሲመጣብህ ይኖ የምትይዘው የምትጨብጠው ታጣለህ፣ እዛ ካልተዘጋጀህበት ቀደም ብለህ። አሁን በአሜሪካ ነገር ያለውን ነገር ያው እንደሰማኸው ነው። እንዲህ አይነት አደጋ ሊመጣ ይችላል ብሎ የተቋቋመ የአደጋ መከላከያ እንትን በናሽናል ሴኩሪቲ አፓራተስ ውስጥ የነበረውን ያፈረሱት፣ አይ ይሄ ነገር በቶሎ ቶሎ ላይመጣ፣ ሰው ዝም ብሎ ስራ ፈቶ ለምን ይቀመጣል ወይም ለምን ወጪ ይወጣል ብለው ያፈረሱት ነው። አሁን እንደዚህ ሲመጣ ምንም ለዛ ዝግጁነት ምንም በሌለበት ሁኔታ ሱሪያቸውን ሳይታጠቁ የተያዙበት ሁኔታ አንዱ ችግር፣ የሰው ልጅ ከታሪኩ ለመማር አለመቻል፣ ከነኚህ ሂደቶች ተምሮ ለወደፊቱ ዝግጅት አለማድረግ ነው። ተስፋ የማደርገው በዚህ ደረጃ የመጣ ወረርሽኝ እስካሁን ስላልነበረ ምናልባት ይሄ በደንብ ያስተምረን ይሆናል ብዬ ነው ተስፋ የማደርገው። ፕሮፌሰር ብርሃኑ እንግዲህ ከዚሁ ጋር ተያይዞ እርሶን በቀጥታ የሚመለከቱት እንደ አንድ የፖለቲካ ድርጅት መሪ ኢትዮጵያ ውስጥ እየተንቀሳቀሰ እንዳለ ከዚህ በፊትም ምናልባት ወንበሩን አተያዙት እንጂ ተወዳድራችሁ አሸንፋችሁ የምታውቁ ሰዎች፣ አሁንም ለመወዳደር ዝግጁ የሆናችሁ ሰዎች በቀጥታ የሚጠብቃችሁ ነገር አለ እንደ ፖለቲካ መሪዎች ይህንን የዘንድሮውን ኮቪድ ናይንቲን ኮቪድ-19 ወይም ኮሮና ቫይረስ ወረርሽኝን እንዴት ነው ልትይዙ የምታስቡት? ምንድን ነው ማድረግ ያለባቸው የፖለቲካ ተዋንያን፣ የማህበረሰብ መሪዎች፣ የፖለቲካ ፓርቲዎች፣ የፖለቲካ ድርጅቶች ለሀገሩ የሚሻለው የትኛው ነው ብለው በፖሊሲ በምን የሚከራከሩበት ሁኔታ ልዩነቶቻቸውን የሚያሳዩባቸው ሁኔታዎች እንዳሉ ሁሉ አገራዊ የሆኑ ችግሮች የሚባሉ ሁሉንም የሚመለከቱ ጉዳዮች ላይ ሲኖሩ መሰባሰብ እና በአንድ ላይ በጋራ መፍትሄ መፈለግ የልዩነትና እርስ በርስ የመሰነጣጠቂያ ምክንያት ሳይሆን እንዲህ አይነት ነገሮች መሆን ያለባቸው ተሰብስበን የአገር ችግር ነው ይሄ የአገር ጉዳይ ነው፣ ሁሉንም ማህበረሰባችን የሚመለከት ነው። ፖለቲካ የምትለው ራሱ የሚካሄደው እነ አገራዊ የሆኑ ችግሮች መፈታት ከቻሉ ነው በሚል እየተመካከሩ እየተነጋገሩ ለሀገር የሚሆነውን ነገር በአንድ ላይ ማድረግ ነው የሚጠቅመው። ከዚህ በፊት የአባይን ጉዳይ በሚመለከትም እንዳልኩት ይሄ ሌላው በአጭር ጊዜ የመጣ ያቀርብን ነው ችግር። እንደነኛ አይነት ጉዳዮች ሲኖሩ ምንድን ነው እንደ ማህበረሰብ እንደ ሀገር ማድረግ ያለብን ብለን ከአንድ የፖለቲካ ድርጅት ጥቅም የአጭር ጊዜ ጥቅም አንጻር ሳይሆን መታየት ያለበት በአጠቃላይ ከአገር ጥቅም አንጻር ነው። ይሄ በሽታ ገና ሲመጣ ጀምሮ እኔም ትልቁ ፍርሃት የነበረው ይሄ ነገር ሀገራችን ባልገባ ነበር። ምክንያቱም ሀገራችን ከገባ በተለያዩ ምክንያቶች ክፋቱ ጥቃቱ በጣም ኃይለኛ ሊሆን ይችላል። አንደኛ የብዙ ሰው ፍርሃትና ሰቀቀን ሆኖ ነው የቆየው። አንድ ሰው ገባ ተገኘ እስኪባል ድረስ ልክ ነው። ይሄ የሆነበት ምክንያት ሁላችንም ስለምናውቀው ነው። የሀገራችን ሁኔታ አንደኛ በሀገራችን ውስጥ ያለውን የሕክምና ካፓሲቲ አቅም እናውቀዋለን በጣም ልቃለም። እንዲሁም እንኳን እንዲህ አይነት ወረርሽኝ መጥቶ ሳይሆን እንዲሁም ብዙ ደዌዎችን ለመከላከል የሚያስችል አቅም ገና በደንብ አልገነባል ሁለተኛ ደግሞ እንደውም ከዛ በላይ የሆነው የዚህ ወረርሽኝ የእኛን ሀገር በሚመለከት ያለው አስቸጋሪ ነገር አኗኗራች በጣም በመጠጋጋት የሚኖር ነው ብዙ ነገራችን በአንድ ላይ በጋራ ሆነን የምናረገው ነገር ነው ና ይሄንን ቫይረስ በቶሎ ብዙ ማህበረሰብ ጋር ለማድረስ የሚቻልበት ሁኔታ ይፈጥራል። የምንኖረው አንድ ቤት ውስጥ በጣም ብዙ ሆነን ነው። ከቤተሰብ ከጎረቤት ጋር በጣም በቅርበት እንገናኛለን። በማምለኪያ ቦታዎች በጣም በብዙ ሺ በሚቆጠሩ ነው አንድ ላይ ሄደን የምናመልከው። ቤተ ክርስቲያን ብትሄድ አሁን አንድ መስቀል አንድ ቄስ ሲያሳልሙ ያንኑ መስቀል ነው ሁሉም ሰው በዛ ያለፈው ሁሉም የሚስመው እና መገመት ትችላል። አሁን እንዲህ አይነት ነገር እንዴት በቀላሉ ሊያስተላልፍ ይችላል። ሰላም ስንባባል መጨባበጥ፣ መሳሳም ነው እነኝህ ሁሉ እንዲህ አይነት ቫይረሶችን በከፍተኛ ፍጥነት ለማዛመድ ከፍተኛ እድ እድል አለው። ስለዚህ ነው እንደኛ አይነት አገር ውስጥ ይሄ ነገር ሲገባ በሽታው ከያዘ በኋላ ያለ የመከላከል አቅም ደካማ መሆኑ ብቻ ሳይሆን በሽታው በአስቸኳይ እንዲራባ ትልቅ እድል የሚሰጥ ሁኔታ ነው እና ያለው እኔ ወገኖቼን ማለት የምፈልገው በዚህ ጊዜ ይሄ አሁን እዚህ ሆነን እዚህ አንተ ምን የምናየው ነው አሜሪካን ሀገር ሶሻል ዲስታንሲንግ የሚል ለጊዜው በሽታው ምን እንደሆነ እንዴት መከላከል እንደሚቻል በደንብም ስለማያውቁ መጀመሪያ መወሰድ ያለበት እርምጃ ብለው መራራቅ ህብረተሰብ ከህብረተሰብ ጋር እንዳይገናኝ ማራራቅ እና ታውቃለ አሁን ሬስቶራንቶች በሙሉ ተዘግተዋል። ሬስቶራንት ውስጥ እንኳን ሰው ገብቶ አንድ ላይ ሆኖ እንዳይበላ ብለው ዘግተዋል። የስፖርት እንቅስቃሴዎች በሙሉ ቆመዋል። ይሄ ብዙ ሰው የሚሰበሰብባቸው ነገሮች፣ ቤተ ክርስቲያን መሄድ፣ ቤተ እምነቶች ጋር መሄድ ተከልክሏል። ታውቃለ በዚህ ሰሞን አሁን በዚህ ዊኬንድ ሌሎቹም ብቻ ሳይሆን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኞች እንኳን በቃ ቤተክርስቲያን እንዳይመጡ እና በየቤታቸው ሆነው ጸሎታቸው እንዲያደርጉ ነው የተደረገው። ሶ ይሄ በቶሎ ብሎ የማራቅ እርምጃ መውሰድ ይችላሉ፣ ወይም ህብረተሰቡ ደግሞ ህግ በጣም ስለሚያከብር በቶሎ ስለሚል ውጤቱን ቶሎ ታየዋል። አሁን መንገዶች በሙሉ ባዶ ናቸው፣ ገበያዎች ባዶ ናቸው ምናምን እና እኛ ሀገር ህብረተሰቡ እንዲህ አይነት አደጋ እንዴት በቶሎ እንደሚራባና እንዴት ከእንዲህ አይነት መራራቅ አስፈላጊነቱን በደንብ ካልተረዳ ውጤቱ በጣም በጣም አስከፊ ሊሆን ይችላል። እና እንደው ወገኖች ይሄ ጊዜ በጣም ጥንቃቄ ልናደረግ የሚገባን ጊዜ ነው። ብዙ ጊዜ በአዘቦቱ ላ የምናደረጋቸው ነገሮችን አሁን ማድረግ አንችልም። እና አትሊስት ይሄ እንትን መድኃኒቱ እስከሚገኝ ክትባቱ እስከሚገኝ ኦር አትሊስት እንደው በቃ መቆጣጠር ተችሏል የሚባልበት ቦታ ደረጃ ላይ እስኪደረስ ድረስ ህብረተሰባችን ከፍተኛ ከፍተኛ ጥንቃቄ እንዲያደረግ በዚሁ አጋጣሚ መናገር ነው ፈልገው በአውሮፓ በአሜሪካ እና በመሳሰሉት ያደጉ ሀገሮች ህግም ከማክበር ሌላ ባለሙያዎች የሚናገሩትን የሚመክሩትን ይሰማል፣ ሰውም ያከብራል። አድርግ እንደሚባለው ይሆናል። በዚህ ምክንያት ራሱንም መጠበቅ ይችላል፣ ሌሎችንም መጠበቅ ይችላል። ይህንን ነው የኢትዮጵያም ህብረተሰብ መገንዘብና መቅሰም ያለበት ትምህርት መውሰድ ያለበት። ፕሮፌሰር ብርሃኑ፣ በእርግጥ እንደሚገባኝ ከሆነ አሁን እርሶ ከተመለሱም በኋላ ከሚጠብቁት ትልልቅ ስራዎች ፈተናዎች መካከል አንዱም ይኸው ከ ኮቪድ 19 ጋር ወይም ከኮሮና ቫይረስ ጋር የመዋጋት ስራ ይሆናል ብዬ ነው የማስበው። እርስም ጓዶችም እስቲ ወደ አንድ ቅድም ወዳነሱት ነጥብ ልመለስና እግረ መንገዶን እርሶ ያነሱት እኔ ግን ይዣት ነበረ የሰው ልጅ ያለፈባቸውን ቶሎ ይረሳል ብለው ነበረ፣ ፕሮፌሰር ብራኑ ሩዋንዳውያን ያለፉበትን የረሱ ይመስሎታል? ይመለሳሉ እንዴ? ወደዛ ስጋት አለት እንዲህ አይነት አመሰግናለሁ ፕሮፌሰር ብርሃኑን። ለመጨረሻው ጥያቄና ለሌሎችም ጉዳዮች በሌላ ዝግጅት ይዣቸው መለሳለሁን። የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ ነው። በዚሁ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ፣ ዜናውን ያሰማችን ቆንጅታየ፣ እንደዚሁም ሳስተናግዳችሁ የቆየሁት ሶሎሞን አባተንም አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በነገው ምሽት በድጋሚ እንገናኛለን። በእኛ በኩል ሰላም ብለን ደህና እደሩ።